በጎንደር ከተማ ላለፉት ቀናት የነበረው መነሳሳትና ሁከት የአማራ ሕዝብ ተቃውሞ መገለጫ አይደለም ሲሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታወቁ። የአማራ ሕዝብ ተቃውሞ የሚባል ነገርም የለም ሲሉ ሚኒስትሩ ተናግረዋል። ሁከቱ የተቀሰቀሰው በጸጥታ ኃይሎች ላይ በተኮሱ ወንጀለኞችና አሸባሪዎች ነው ብለዋል። የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው የወልቃይት የአማራ ማንነት ጥያቄ ኮሚቴ ጸሐፊ ይህንን አባባል ማስተባበላቸው የሚዘነጋ አይደለም። መለስካቸው አመሃ ዝርዝሩ ልኳል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ዛሬ ረፋዱ ላይ ለውጭ ሀገር ጋዜጠኞች በወቅታዊ ጉዳዮች ላይ ለሚነሱ ጥያቄዎች መልስ ሰጥተዋል። በዚህ ወቅት ከጋዜጠኞች ከተሰነዘሩ ጥያቄዎች የመጀመሪያው ሰሞኑን በጎንደር ከተማ ከተቀሰቀሰው ቀውስ ጋር የተያያዘ ነበረ። የጋዜጠኛው ጥያቄ ሰሞኑን በጎንደር የተቀሰቀሰው የአማራ ተቃውሞና የተከተለውን ጉዳት እንዲዘረዝሩለት ነበረ። ለምን የአማራ ተቃውሞ ብለህ እንደሰየምከው አላውቅም፣ ምክንያቱም የአማራ ተቃውሞ ብሎ ነገር የለም ያሉት አቶ ጌታቸው ረዳ በጎንደር ሰሞኑን ተፈጥሮ ነበር ያሉትን ሁኔታ መንስኤ ለጋዜጠኞች እንዲስሉ ማብራሪያ ሰጥተዋል። ደሮዘን ኢንሲደንት ኢን ጎንደር ዘ ፌደራል ሴኩሪቲ ፎርሰስ ሃድ ሴኩርድ አረስት ዋራንት ፎር በጎንደር ይህ ሁኔታ ተፈጠረ። የፌዴራል ጸጥታ ኃይሎች በወንጀል ድርጊት ለመሳተፋቸው በቂ ምክንያት ላገኙባቸው ስድስት ተጠርጣሪዎች ከፍርድ ቤት የመያዣ ትእዛዝ አውጥተው ነበር። እነዚህ ሰዎች ከኤርትራ መንግስትና ይኸው መንግስት ከሚደግፋቸው ቡድኖች ጋር ይሰራሉ። እነዚህ ፌዴራል የጸጥታ ኃይሎች ከስድስቱ መካከል አራቱን በቁጥጥር ስር ሲያውሉ፣ በከባድ ሁኔታ የታጠቁትን ሁለቱን ግን ሊይዟቸው በመጡት የፖሊስ አባላት ላይ መተኮስ መረጡ። ሚኒስትሩ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ የሚባል አካል ሲንቀሳቀስ መቆየቱ የታወቀ እንደነበርም ጠቁመዋል። ይሁን እንጂ ይህ ኮሚቴ ምንም አይነት ህጋዊ እውቅና የለውም ካሉ በኋላ የኮሚቴው እንቅስቃሴ ግን ሰላማዊ በመሆኑ መንግስት ጣልቃ ሊገባ እንዳልፈለገ አስረድተዋል። ከዚህ ቡድን መካከል ግን ስድስቱ በወንጀል ድርጊት ተሳትፈዋል ሲሉ ይከሳሉ። በእነዚህ ሰዎች ድርጊት ምክንያት የተፈጠረው ሁኔታም አስከትሏል ያሉትን ቀውስ ባጭሩ ዘርዝረዋል። እና ሁኔታው ይሄው ነው። ይህ ክፉ አጋጣሚ ብጥብጥ ፈጥሮ ብዙ ንብረት ውድመትን አስከትሏል። ንብረት ማውደሙ በብዛት ኢላማ ያደረገው በሌሎች ብሔረሰቦች አባላት ንብረት ላይ ነው። በእኛ እምነት ይህ የተደረገው ውጥረቱን ይበልጥ ለማባባስ ታስቦ ነው። የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ ጸሐፊን አቶ አደራጀው ዋኘውን ከሁለት ቀናት በፊት ቪኦኤ ስለ ሁኔታው በስልክ አናግሯቸው በነበረበት ወቅት ስለ ንብረት ውድመቱ ከሰጡት ቃል መካከልም ይህን ብለው ነበረ። አሁን ንብረት አጠቃላይ ወደመ የሚባለው ንብረቶች ሆቴሎች ናቸው የወልቃይት የአማራ ህዝብ ኤርትራ የማንነት ጥያቄን ለማደናቀፍ በተለያየ አጋጣሚ ሲንቀሳቀሱ የነበሩ ሰዎች ናቸው። የእነዚህ ሰዎች ሆቴል ነው። አሁን ለመቆጣጠርን በጣም አስቸጋሪ በሆነ ንብረቱ እየወደመ ነው ያለው። ሚኒስትሩ አቶ ጌታቸው ረዳ ስለ ሁኔታው ሲያጠቃልሉ እንዳሉት የጎንደር ከተማ በአሁኑ ጊዜ እየተረጋጋ እንደሆነና የአማራ ህዝብና የተፈጠረው ሁኔታ ምንም አይነት ግንኙነት የላቸውም ብለዋል። ሪጅናል ኤንድ ፌደራል ሴኩሪቲ ፎርስስ ሃቭ ቢን ወርኪንግ ቨሪ ሃርድ ቱ ኮንትሮል ሲትዌሽን ሕዝቡ፣ የክልሉ መንግስትና የፌዴራል የጸጥታ ኃይሎች ሁኔታውን ለመቆጣጠር በብርቱ እየሰሩ ናቸው። አሁን እየተነጋገርን ባለንበት ወቅትም ሁኔታው እየተረጋጋ ነው። ምክንያቱም የክልሉ ሕዝብ፣ የክልሉ መንግስትና የፌዴራል መንግስቱ የጸጥታ ኃይሎች በመናበብ እየሰሩ ስለሆነ ነው። እና እንደገና ለመድገም ያህል የአማራ ተቃውሞ የሚባል ነገር የለም። ያለው ነገር ሁለት ግለሰቦች የወንጀል ድርጊት ስለፈጸሙ ሊታሰሩ ሲሉ በመሳሪያ የተደገፈ ምላሽ መስጠታቸው ነው። እና የአማራ ሕዝብ ይህንን ደግፎ የቆመ አይደለም። እንደ እውነቱ ከሆነ የወንጀል ድርጊት እያወገዘ እነዚህ ድርጊቶች በቁጥጥር ስር እንዲውሉ ከጸጥታ ኃይሎች ጋር ተባብሮ እየሰራ ነው። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር የሰጡትን ጋዜጣዊ ጉባኤ ተንተርሰን የኮሚቴውን አቋም ለመረዳት ለጸሐፊው ለአቶ አደራጀው ዋኘው ስልክ በተደጋጋሚ ብንደውልም ከስልካቸው የምናገኘው ምላሽ የደወሉላቸውን ደንበኛ አሁን ማግኘት አይችሉም የሚል ብቻ ነው። ከሁለት ቀናት በፊት ግን አቶ አገራጀው በቁጥጥር ስር ስለዋሉትና ስላልዋሉት አንዳንድ የኮሚቴ አባላት የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል የሰጠውን መግለጫ ጠቅሰን ከኤርትራ መንግስትና አሸባሪ ተብለው ከተፈረጁት ከነግንቦት ሰባት ጋር ኮሚቴው አለው ስለተባለው ግንኙነት ጠይቀናቸው ያሉን ይህን ነበር። አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን ባግባብ ማስተናገር እየቻለ ነገሩ ወደ አልሆነ ነገር አግራቤት ካረገ በኋላ ኃላፊነቱ ላለመውሰድ አንዴ የግንቦት ሰባት ናቸው፣ አንዴ የሻቢያ ተላላኪ ናቸው፣ አንዴ የደርግ ርዝራዦች ናቸው የሚለው በእኛም በኮሚቴው እና በወልቃዊት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለው። አቶ ጌታቸው ረዳ በጎንደር ከተማ ሰሞኑን በተፈጠረው ውከት ከአምስት የፖሊስ አባላት በላይ እንደተገደሉ፣ ተበራሪ ጥይት ሁለት ሰላማዊ ሰዎች እንደገደለና አደጋ የደረሰባቸው ሰዎች ቁጥር እየጨመረ እንደሄደ ተናግረዋል። ሚኒስትሩ የደቡብ ሱዳንን ወቅታዊ የጸጥታ ሁኔታ፣ ሰሞኑን ተዘግቶ ስለነበረው የማኅበራዊ መገናኛ ዘዴዎች መከፈትም እንደቀረቡላቸው ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ